ከኤስቢኤስ አማርኛ ጋር ኖት። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ሻምሃሪክ ይጎብኙ። ሀገርኛ ሪፖርት ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምን ሰነበታችሁ። ሳምንታዊና አጠር ያሉ ዘገባዎች የምናቀርብበት ዝግጅታችንን ጀምረናል። አብራችሁን ቆዩ። በቅድሚያም የአዲስ አበባ ከተማ አስተዳደር ካቢኔ አርቲስት ሃጫሉ ሁንዴሳን አስመልክቶ ውሳኔዎች አሳልፍ ያለው አለ ካቢኔው ትናንትና ባደረገው ስብሰባ ነው ውሳኔዎችን ስለማሳለፉ የተነገረው። ሰኔ ሀያ ሁለት ቀን ሁለት ሺ አስራ ሁለት አመተ ምህረት ባልታወቁ ሰዎች ሕይወቱ ያለፈው አርቲስት ሀጫሉ ሁንዴሳን አስመልክቶ ስብሰባ ያደረገው የአዲስ አበባ ከተማ አስተዳደር ካቢኔ ባሳለፈው ውሳኔ መሰረትም በከተማዋ በአርቲስቱ ስም መንገድ፣ ግልቢያ፣ ፓርክና ትምህርት ቤት እንዲሰየሙለት እንዲገነባለትም ውሳኔ አሳልፊ ያሉ ብሏል። በዚህ መሰረት በመንገድ ረገድ ከጀሙ ቁጥር አንድ እስከ ሀይሌ ጋርመንት ያለው መንገድ በአርቲስት አጫሉ ሁንዴሳ ስም እንዲሰየም የወሰነ ሲሆን ሕይወቱ ባለፈበት ገላን ኮንዶሚኒየም ደግሞ ትምህርት ቤት በስሙ ይሰየማል ብለዋል። እንዲሁም በኢፌዴሪ የውጭ ጉዳይ ሚኒስቴር ፊት ለፊት የሚገኘው እና በተለምዶ አፍሪካ ፓርክ ተብሎ የሚጠራው ፓርክም በአርቲስት አጫሉ ሁንዴሳ ስም እንዲሰየም ውሳኔ ስለማሳለፉ ተነግሯል። ድልድይና ሌሎች መሰረተ ልማቶችም በአዲስ እንደሚሰየሙ የካቢኔው ውሳኔ ያሳያል። በሌላ ዜና ስናምራ፣ መንግስት ሕግን ለማስከበር ማናቸውንም እርምጃዎች ወስዳለሁ አለ። ይህንን ያሳወቁት ደግሞ በጠቅላይ ሚኒስትር ፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን ናቸው። በአዲስ አበባ ተጀምሮ ከአዲስ አበባ የሚጠናቀቅ ተብሎ እቅድ ወጥቶለት የነበረው የጥፋትና የሽብር እቅድ ሙሉ ለሙሉ ከርፏል ያሉት አቶ ንጉሱ የተጎዱ ዜጎችን እና ንብረት መጠን ከፍተኛ ቢሆንም ተጎጆቹን ለመካፍና ለዳግም ወደ ስራ እንዲመለሱ ለማድረግ ስራዎች ተጀምሯል። ህብረተሰቡም እርስ በራሱ መረዳዳትና መደጋገፍ ጀምሯል ያሉት ኃላፊው ባለፉት ሶስት አመታት ሀገሪቱን የጥፋት ተልኳቸው ማስፈጸሚያና ሰዎች ወጥተው እንዳይገቡ ስጋቶችን ሲፈጥሩ የነበሩ ሀይሎች ሴራቸው ከሽፏል ብሏል አቶ ንጉሱ። ማስተማርና ትዕግስትን እንደ ፍርሃት የቆጠሩት ሀይሎች መንግስት የጸጥታውን ኃላፊነት የሚወጡና እየታጠቁ ለዚህም ስራ ሙሉ ኃላፊነት ያላቸውን ሀይሎች ይዞ ትዕግስት እንዳደረገ በመዘንጋት የተለያዩ የጥፋት ስራዎችን ሲሰሩ ከርመዋል ብሏል። ለዚህም መንግስት አሁን በቅርቡ መውሰድ ጀመረውን ህግ ማስከበር ስራዎች አጠናክሮ እንደሚቀጥ እና ና ከዚህ በኋላም ወደ በኋላ እንደማይመለስ ሊያውቁት ይገባል ብለዋል። ይህ በእንዲህ እንዳለ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ የኦሮሚያና የአዲስ አበባ ፖሊስ ኮሚሽኖች ሰሞኑን በሰጡት መረጃዎች በኦሮሚያ ከአንድ መቶ ሀምሳ በላይ በአዲስ አበባ ደግሞ አስራ አንድ ሰዎች ህይወታቸው ማለፉንና ለግምት ያስቸገረን ንብረቶች እንደወደሙ ይፋ አድርገዋል። የንብረቱን የውድመት መጠን ምን ያህል እንደሆነ ጊዜ ያስፈልጋል ለማወቅ ብለዋል። በዚህ ረገድ በአመፁ ላይ ተሳታፊና አስተባባሪ ናቸው የተባሉ በኦሮሚያ ከሶስት ሺህ አምስት መቶ በላይ በአዲስ አበባም ከአንድ መቶ ስልሳ በላይ ተጠርጣሪዎች መያዛቸውን የፖሊስ ኮሚሽኖቹ አስታውቋል። የአዲስ አበባ ከተማ የሰላምና ጸጥታ ቢሮም ከዚህ ጋር በተያዘ በሰጠው መግለጫ በአዲስ አበባ ከተማ ተጀምሮ በአዲስ አበባ ከተማ ሊጠናቀቅ እቅድ ተይዞለት ሲሰራበት የነበረው የጥፋት እቅድ ሙሉ ለሙሉ ከሽፏል ሲል አስታውቋል። ቢሮው እንዳስታውቀው በተደራጀ የመሬት ወረራ፣ ሌብነት፣ ህገወጥ የመሳሪያ ዝውውርና ሽብርተኝነትን እንዲፈጸሙ ቆይተዋል ብሏል። አዲስ አበባ ላይ ተነስተው አዲስ አበባ ላይ ሽብርተኝነትን አንግሰው ሊፈጽሙ የነበሩት ቡድኖች ብሏል። ዕቅዳቸውን ለማጠናቀቅም አዲስ አበባን መነሻና መድረሻ በማድረግ የተለያዩ ጥፋት ስራዎችን ሲሰሩ ቆይተዋል። በዚህም የአዲስ አበባ ከተማ ነዋሪ ከተማውን በመጠበቅና ሰላምን በማስፈን ረገድ ንቁ ተሳታፊ እንዲሆንና ከመንግስት ጋር የጀመረውን ትብብርም እንዲያጠናክር ጥሪ አቅርበዋል። ወደ ሌላ ዜና ስናመራ ኢትዮጵያ የአባይ ግድብ ውሃን ለመሙላት ህጋዊ መብት አላት አሉ የኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ። ቃል አቀባዩ በሳምንታዊ የውጭ ጉዳይ የፕሬስ መግለጫ ላይ ለመገናኛ ብዙሃን እንዳሉት ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ውሃ የመሙላት ህጋዊ መብት አላት። ውሃ መሙላቱን በታቀደለት የጊዜ ሰሌዳ ይከናወናል ብሏል። ሶስቱ ሀገራትም በአፍሪካ ህብረት አማካኝነት እያደረጉት ያለው ድርድር ውጤት ሰሞኑን ይፋ ይደረጋልን ብሏል። በዚህ ድርድር ውስጥም የውሃ ሙሌትን የተመለከተ ሀሳብ እንዳልተነሳና ኢትዮጵያ ግድቡን ለመሙላት ምንም የሚያግዳት ነገር እንደሌለ አምባሳደር ዲና ሞፍቲ ለመገናኛ ብዙሃን ተናግረዋል። አምባሳደሩ አያይዘው እንደገለጹትም ሶስቱ ሀገራት ለመጨረሻ ጊዜ ስምምነት የፈጸሙት እንደ ኢሮፓያን አቆጣጠር በሁለት ሺህ አስራ አምስት ነው ያሉት ቃል አቀባዩ በካርቱም የተፈጸመው ዲክላሬሽን ኦፍ ፕሪንስፕል በተሰኘው የመጨረሻ ስምምነት ላይ ኢትዮጵያ ግድቡን ውሃ የመሙላት መብት የላትም የሚል የአንቀጽ ስምምነት አልተፈጸምም። ኢትዮጵያም ግድቡን ከሰራችው ውሃ መሙላቷ የማይቀርና ግድ መሆኑ ይታወቃል ብለዋል። አምባሳደር ዲና ሙፍቲ በዚህ ሳምንት መግለጫቸው በጋዜጠኞች ቀር ከቀረቡላቸው በርካታ ጥያቄዎች መካከልም ከአርቲስት ሃጫሉ ሁንዴሳ ሞት በኋላ የተፈጠረውን የኢንተርኔት አገልግሎት መቋረጥ ሲሆን ራሳቸውም እንዳሉት በተለይም በኢትዮጵያ የሚገኙ ኤምባሲዎች እና ዲፕሎማቶች የኢንተርኔት አገልግሎት በከፊል እንዲያገኙ ለማድረግ የሚችሉበት እድል መንግስት እያመቻቸ ነው ብለዋል። አንድ ሀገር ሕግን ለማስከበርና ብሔራዊ ደህንነቷን ለማስጠበቅ ኢንተርኔትን ማቋረጥን ብቻ ሳይሆን ከዚህም የባሱ እርምጃዎችን ትወስዳለች። ይሄ የሀገር ውስጥ የጸጥታና የደህንነትን እንደዚሁም የአንድ ሀገር መኖር ለዋላዊነት የማስጠበቅ የመጨረሻው እርምጃ ነው ብለዋል። ለኤስቢኤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።